በአዲስ አበባ ከተማ የትራንስፖርት አገልግሎት የሚሰጠው የኮድ ሶስት ሜትር ታክሲ ትራንስፖርት አሽከርካሪዎችና ባለ ንብረቶች ማህበር እንዳለው በከተማው እስካሁን ስድስት አሽከርካሪዎች ተሳፋሪ ነን ብለው ጥሪ ባደረጉ አካላት በአሰቃቂ ሁኔታ ተገድለዋል። የሜትር ታክሲ አገልግሎት ማዕቀፍ ዘርግተው አሽከርካሪዎችንና የኮድ ሶስት የግል አውቶሞቢሎችን አቅፈው የከተማ ውስጥ የህዝብ ትራንስፖርት ስራ ላይ የተሰማሩት ኩባንያዎች ለአሽከርካሪዎቹ ደህንነት ዋስትና ሊሰጡ አልቻሉም፣ የሚሉት አሽከርካሪዎቹ መንግስት በሌሊት ይፈጸም የነበረው ግድ ያና የንብረት ቅሚያ በቀን ሲፈጸም በመደጋገሙ የጉዳዩን አሳሳቢነት ተገንዝቦ መፍትሄ እንዲሰጣቸው ጠይቀዋል። ማንም ሹፌራውን እዚህ የምታዩት ድራይቨርስ አስተላላፊነት ተሸክሞ የሚሰራ ነው። ይህ አልነበረም ክፍያ። ስለዚህ በዚህ ባለበት ሁኔታ ስራውን መስራት እያቃተም መጣ። የዛሬው ደግሞ በአስር ሰዓት መሆኑ ይገብዳል። ልጆቹ የሚሞቱት ስራ ላይ ሆነው ነው። ድራይቨር ናቸው። ሰው በማድረስ ላይ ያሉ ነው። በተሳፋሪዎች ነው የሚበደሉት፣ የሚወቡት፣ ንብረታቸው የሚወሰደው ና ድርጅቶች በተለይ ማስጠንጠን ፈልገ ድርጅቶች እኛ ፓርትነራቸው ነ እነሱ እኛ ስንኖር ነው እነሱ የሚኖሩት አለበለዚያ እኛ ታልሰራ እነሱ ኮሚሽን ማግኘት አይችሉም። ና እዚህ ነገር ውስጥ እጃቸውን እንዲያስገቡ ከእኛ ጋር ድምጽ እንዲሆኑ ለመንግስት የእያንዳንዱ ህይወት በተለያየ ጊዜ ሲቀጠፍ መንግስት ጥበጣ እንዲያደርግልን የኮድ ሶስት ሜትር ታክሲ ትራንስፖርት አሽከርካሪዎች ና ባለንብረቶች ማህበር ፕሬዚዳንት አቶ ሄኖክ ተስፋዬ መንግስት በትኩረት ሊመለከተው እንደሚገባም ተናግረዋል። አርባ አምስት ሺህ አሽከርካሪ ማለት ቀላል አይደለም። መንግስት በየአመቱ ሚኒመም ከአራት መቶ ሀምሳ ሚሊየን ብር በላይ ገንዘብ በታክስ የሚሰበስብበት ነው። ከዛ በተጨማሪ ኢትዮጵያ የዜግነት እንኳን የሌላቸው ስራው ላይ ተሰማርተው የሚሰሩ አሉ። ይህንን ተቀብሎ እየሰሩበት ያለው መንገድ ምንድን ነው የሚለውን መንግስት ሊመረምር፣ ሊፈትሽ ሊጠይቅ ይገባል። በኮድ ሶስት የግል አውቶሞቢል የትራንስፖርት አገልግሎት ሲሰጡ ብዙዎች ጥቃት ተፈጽሞባቸዋል። አሽከርካሪዎቹ ከሰሞኑም መገደሉ ሳያንስ በልፋቱና በጥረቱ የገዛው ተሽከርካሪ ጭምር የተዘረፈበትን ሾፌር ለማሰብ በተሰባሰቡበት ወቅት ስጋታቸውን ጭምር ገልጸዋል። መሰል ጥቃቶች መሀል ከተማ ውስጥ ከሌሊ ሌሊት የጨለማ ጊዜ አልፎ በቀን በጠራራ ፀሐይ መፈጸሙም ፍርሃትና ስጋት ውስጥ እንደከተታቸው ገልጸዋል። እኛ ነገ ወጥተን መግባት አንችልም። ምክንያቱም እያንዳንዳችን በዚህ ስራ ነው ቤተሰብ እናስተዳድረው ልጅ አለን ባለ ሁኔታ እየፈራን እየወጣን አይደለንም ወደ ስራ ና መንግስትም የሚመለከተውም ክፍል ሁሉም ድምጻችንን እንዲሰማልን ነው ምንፈልገው። በተለይ የሚያሰሩን ድርጅቶች ራይድ ና ፈረስ እጃቸውን እዚህ ውስጥ እንዲያስገቡ ነው የምንፈልገው። ዝም ማለት የለባቸውም። የማህበሩ ፕሬዚዳንት አቶ ሄኖክ ተስፋዬ አሽከርካሪዎቹ ኩባንያዎቹን አቅፈው ከሚሰሩት የትራንስፖርት ኩባንያዎች መካከል ኢትዮጵያውያን ያልሆኑትን አቅፈው የሚሰሩ መኖራቸውን ጠቅሰው እነዚህ መሰል ወንጀሎችም በእነዚህ ኢትዮጵያዊ ባልሆኑ ሰዎች እየተፈጸሙ ስለመሆኑ መረጃ እየደረሳቸው መሆኑን ጠቅሰው መንግስት ትኩረት እንዲያደርግ ጠይቀዋል። ኢትዮጵያዊነት ዜግነት የሌላቸው ራሱ ይህንን ወንጀል እየፈጸሙት ነው የሚባል ነገር አለ። በርካቶቹ አንገታቸውን ገመድ ሲታነቁ፣ በርካቶቹ በስለት ሲወጉ፣ እንዲህ አይነት ምልክቶች ሊሰጡ የሚችሉ መረጃዎችን ይሰጡናል። ይህንን ደግሞ እኛ ሳንሆን መንግስት ደህንነቱን ያስጠብቅ መርምሮና ፈትሾ ምላሽ እንዲሰጠን እንፈልጋለን። በኢትዮጵያ እየተለመዱ ከመጡ የቴክኖሎጂ ውጤቶች መካከል የሆነው የሜትር ታክሲ አገልግሎት የመክፈል አቅም ላላቸው ሰዎች ተመራጭ የትራንስፖርት አገልግሎት መሆን ከመቻል አልፈው በብዙ ሺዎች ለሚቆጠሩት ሰፊ የስራ እድል እንዲያገኙ ማድረግም ችሏል። ይሁንና የአሽከርካሪዎች ካሰቡት ደርሶ በሰላም የመመለስ የተሽከርካሪ ባለንብረቶች ደግሞ የንብረታቸው የመዘረፍና ያለመዘረፍ ስጋት እንዲሁም የተሳፋሪዎች ደህንነት ስጋት ውስጥ እየወደቀ ይገኛል። በየጊዜው በሜትር ታክሲ አሽከርካሪዎች ላይ የሚፈጸመው ግድያ ለዚህ ማሳያ ነው። ለዲደብልዩ ሰለሞን ሙጨ ነኝ ከአዲስ አበባ።